በድርቅ ለተጎዱ ዜጎች በሚቀርበው እርዳታ አሰጣጥ አድሎ ይፈጸማል ሲል የተቃዋሚው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ከሰሰ። በኦሮሚያ የተከሰተውን ችግር ለመፍታት መንግስት የሚፈጥረውን የኃይል እርምጃ በአስቸኳይ እንዲያቆም ሲልም ያሳሰበው ኢዴፓ በሰውና በንብረት ላይ የደረሰውን ጉዳት የሚያጣራ ገለልተኛ አካል እንዲቋቋም እንዲቋቋም ጠይቋል። መንግስት በበኩሉ በችግሩ መንስኤ የመልካም አስተዳደር እጦት መሆኑንና ይህንንም ለማቃናት እየሰራ መሆኑን የተናገረው መለስካቸው አምሃ ከአዲስ አበባ ተከታዩን አጠናቅሯል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ትናንት ይፋ ያደረገው የአቋም መግለጫ በሁለት ዋና ዋና ሀገራዊ ጉዳዮች ላይ እንዳተኮረ ይናገራል ከነዚህም አንዱ በሆነውና በሀገሪቱ የተከሰተውን ድርቅ አስመልክቶ የሚያራምደው አቋም መንግስት በድርቅ ለተጎዱ ወገኖች የሚሰጠውን እርዳታ ያበለጠ አጠናክሮ እንዲቀጥል የሚጠይቅ ነው ያክልና በእርዳታ ስርጭቱ ላይ ተገቢውን ቁጥጥር በማድረግ ስርጭቱና ክፍፍሉ ፍትሐዊና ካርሎ የነጻ መሆኑን ማረጋገጥ ያስፈልጋል። በዚህ እርዳታ ስርጭት ላይ አድሎ ሲፈጽሙ በሚገኙ አመራሮች ላይ ተገቢውን እርምጃ እንዲወስድ እንጠይቃለን ሲል መግለጫው ያብራራል። በመግለጫው ላይ በተለይ ለቪኦኤ ተጨማሪ ቃለምልልስ የሰጡትን የፓርቲውን ስራ አስፈጻሚ አባልና የጥናትና ምርምር ኃላፊ አቶ ዋሲሁን ተስፋዬን የተባለው የአድሎ ድርጊት የት እንደተፈጸመና ዋና ዋና ዝርዝሮችን ጠይቄያቸው ነበረ እኛ በትክክል ያደረግነው ነው ማጣራት። ጠየቅናቸውም ሰዎች የእርዳታ ክፍፍሉ በፍታይነት እየተከፋፈለ እንዳልሆነ መረጃዎችን ሰጥተውናል። ለምሳሌ ቆቦ ላይ የእኛ ቡድን በነበረበት ማጣራ ነው እርዳታ ክፍፍሉ አንደኛ ከመጠን አንጻር አነስተኛ ነው፣ ሁለተኛ ያውም የመጠን ደረጃ እኩል ለአካባቢው ሰዎች እየተከፋፈለ አለመሆኑን ገልጸውናል። ስለዚህ መንግስት ሁሉም ተረጂዎች የፖለቲካ አቋማቸው አመለካከታቸው ሳይታይ በእኩልነት እርዳታው ለሁሉም እንዲከፋፈል ማድረግ አለበት የሚል የአቋም መግለጫ ነው። ይህ ያለው መሰረት ምንድን ነው? ፖለቲካ ነው? በዝምድና ነው? በምንድን ነው? እዛ አካባቢ ላይ የሚመጡ እርዳታዎች አንደኛ ቁጥራቸው በጣም አነስተኛ ናቸው። ስለዚህ ያንም የእርዳታ መጠን ለማዳረስ ሲሉ በቅርበትም ሊሆን ይችላል፣ በፖለቲካ አመለካከትም ሊሆን ይችላል። ቅድሚያ ሊሰጡ የሚችሉ ለሚያውቋቸው የአካባቢ ሰዎች ነው ለሌሎቹ የሚሏቸው እኛ ስንጠይቅ የሚያገኝነው መረጃ ምንድን ነው አሁን የመጣው እህል በጣም አነስተኛ ስለሆነ ላሉ ስለተደረሰ ሁለተኛው ዙር ላይ ሲመጣ ለእናንተ እናደርሳለን የሚል መረጃ ነው የሚሰጧቸውና በፖለቲካ አመለካከታቸው ነው ብቻ ማለት አይቻልም። ግን እዛ አካባቢ ባለም ቅርበት እዛ አካባቢ ባለም ዝምድና በተለያዩ መልኩ ሊሆን ይችላል። በፍታይነት እየደረሰ አይደለም። አንዱ ችግር የእርዳታው መጠን አነስተኛ መሆኑ ሁሉንም በእኩልነት እንዳያገኙ ያደረገ ይመስለናል። ይህንን ጉድለት ለመንግስት ዛሬ ገና ነው ይፋ ያደረጋችሁት ወይስ ከዚህ በፊት ለሚመለከተው አካል ነግራችኋል? በጋራ ምክር ቤቱ በኩል ይህንንም ተነጋግሮበታል። የጋራ ምክር ቤት ሲሉ የፖለቲካ ፓርቲዎች የፖለቲካ ፓርቲዎች የጋራ መድረክ አለ። በጋራ ምክር ቤቱ የተንቀሳቀሰ አንድ ቡድን ነበር። እዛ አካባቢ የነበሩ ችግሮችን በአጠቃላይ ተመልክቶ ሪፖርት አዘጋጅቷል በፖለቲካ ፓርቲዎች የጋራ ምክር ቤት። እሱ አጠቃላይ ዝርዝሩ አልጸደቀም ገና፣ ግን ቢሆንም እንደዚህ አይነት ችግሮች መደገም እንደሌለባቸውና መከሰትም እንደሌለባቸው ጋራ ምክር ቤቱ ላይም ያሉ የእኛም ተወካይ ጭምር በዚህ ጉዳይ ላይ ተነጋግረውበት አቶ ዋሲሁን ከዚሁ ጋር አያይዘው ዛሬ በኢትዮጵያ ድርቁን ተከትሎ የተከሰተው ችግር መንስኤው በኢትዮጵያ ያለው የመሬት ይዞታ እንደሆነም ፓርቲያቸው በጹ እንደሚያምን ገልጸዋል። ዋናው ዋናው መሰረታዊ ችግር ያ ነው። የኢትዮጵያ የመሬት ይዞታ እስካልተለወጠ ድረስ ይሄ በዚህ በግብርናው ብቻ አይደለም። አሁንም በምናየው የኦሮሚያም ሌሎች አካባቢዎች ግጭት ላይ አያይዘ ማየት ይችላል። ገበሬው የመሬቱ ባለቤት እስካልሆነ ድረስ እነዚህን አይነት ችግሮች መፍታት አይቻልም። በግብርናውም በለው በሌሎች ችግሮችም መንግስት ሲፈልግ ገበሬውን ከዛ ላይ ያፈናቅለው ይወስዳል፣ ሲፈልግ ደግሞ ይሰጣል። ገበሬው የራሱ የመሬት ባለቤት መሆን እስካልቻለ ድረስ ይሄን ችግር ሊፈታው የሚችልበት ነገር የለም። መሰረታዊ ነጥባችን ይሄ ነው። በኦሮሚያ የተከሰተውን ተቃውሞና ግጭት አስመልክቶ ፓርቲው ያሉትን አቋሞች በሰፊው ገልጿል። ከነዚህ አቋሞቹ የመጀመሪያውና መንግስት ትኩረት ሊሰጠው ይገባል ያለው የተፈጠረውን ሁከትና ቀውስ ወደ መረጋጋትና ሰላማዊ አቅጣጫ ሊመሩ የሚችሉ እርምጃዎች መውሰድ ነው። አቶ ዋሲውን ይዘረዝሯቸዋል። አንደኛ መንግስት ችግሩን ለመፍታት በሚል የሚወስደውን የኃይል እርምጃ በአስቸኳይ ማቆም አለበት። በኃይል እርምጃ ውጤት ሊመጣ አይችልም። አንድ እሱ ነው። ሁለተኛ በተለያየ መልኩ ህይወታቸው ለተቀጠፍ ትክክለኛው ገለልተኛ አጣሪ ተቋቁሞ ያን ውጤት ለህዝቡ መድረስ አለበት። ሶስተኛ፣ አሁንም ቢሆን መንግስት በመግለጫው ላይ እንደተገለጸው ያገባኛል ይመለከተኛል ከሚሉ ኃይሎች ጋር አቀኛ የሆነ ውይይት ማካሄድ አለበት። በሩን ዘግቶ የራሱን ካድሬዎች ብቻ እየሰበሰበ የእስሙላ ውይይት እያደረግኩ ነው እያለ ችግሩ በዚህ መልኩ ሊፈታ አይችልም። ይመለከተኛል ከሚሉ ኃይሎች ጋር በጠረጴዛ ዙሪያ ቁጭ ብሎ ውይይት ማካሄድ አለበት። በችግሮቹ ዙሪያ ላይ ውይይት መካሄድ አለበት። ይሄ ሁሉ ከመሆኑ በፊት ግን አሁንም እየተወሰዱ ያሉ የኃይል እርምጃዎች መቆም አለበት። ከውይይቶቹ የሚወጣውን ውጤት መቀበል፣ ከውይይቶቹ የሚወጣው ውጤት ላይ መነጋገር ይገባል። ፓርቲው በዚህ ጉዳይ ላይ የወሰዱን አቋም ሲያብራራ በማንኛውም ወገን ድርጊቱ ይፈጸም ዘርንና ሃይማኖትን ኢላማ ያደረገ ጥቃትን በግል ባህል ሀብቶችና በሕዝብ ንብረት ላይ የሚፈጸምን ጥቃት እንደሚቃወም ግልጽ አድርጓል። የዜሮ ድምር ፖለቲካ የሚያራምዱ አንዳንድ ኃይሎች ያላቸውንም አካላት ግጭቱን ከሚያባብስ ተግባራቸው እንዲቆጠቡ አሳስቧል። ለዚህ ተጠያቂዎቹ በግልጽ እነማን እንደሆኑ አቶ ዋሲሁን የሚከተለውን መልሰዋል። መንግስት እኮ በግልጽ ተጠያቂው እኔ ነኝ ብሏል። ባለፈው ሳምንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማው ባደረጉት ሪፖርት ለእነዚህ ሁሉ ችግሮች ተጠያቂዎቹ እኛው ነን፣ እጃችንን ወደ ሌላ መቀሰር አያስፈልግም። ለሁሉም ችግር ኃላፊነቱን የምንወስድ እኛንን ብለዋል። ለዛውም ይቅርታ ጠይቀዋል። የቅርታ ጉዳይ የትኛው ላይ እንደሆነ በግልጽ ባይለይም ተጠያቂዎቹ እኛውንን ብሏል። ይሁንና እኛ ነን ይበሉ እንጂ ያጠፉ ደግሞ ሌሎች ኃይሎች አሉ። የጥፋት ኃይሎች የሚሏቸው ወይም ደግሞ ሽብርተኞች የሚሏቸው በተለያየ ጊዜ እንደዚህ አይነት ስሞች እየተሰጡ ናቸው። የዛን ውቀን እነዚህን ኃይሎች ይጠቅሰዋል። እነሱ ተጠያቂዎች ናቸው ነው የሚሉት። ዋናው የአንበሳውን ድርሻ የሚወስደው ተጠያቂው መንግስት ነው ለችግሮች መባባስ። ችግሮቹ በአጭር ጊዜ ተፈተው ውጤት እንዳያገኙ በዚህ ደረጃ እንደሄዱ ያደረገ መንግስት ነው ተጠያቂው። በእኛ በኩል ያስቀመጥ ነው ይሄ ነው። እንዳልከውም ከአስራ አምስት ቀን በፊት ተጠያቂዎቹ ሌሎች ኃይሎች ናቸው ይል ነበረ መንግስት። አሁን ግን በተሻለ መልኩ ተጠያቂዎቹ እኛ ነን፣ ችግራችን ያለው ወደ ውስጥ ነው፣ እኛ ነን ብሏል። እኛ ተጠያቂነቱን በዚህ ደረጃ ተጠያቂ እኛንን ማለቱን እንደግፋለን። ግን ተጠያቂነት ደግሞ የህግ ተጠያቂነትንም አብሮ ማምጣት አለበት። ተጠያቂዎቹ እኛንን ከተባለ ጥፋት ያጠፉ እዛ አካባቢ ለተፈጠረው ችግር ጉዳት ላደረሱ አካላት በህግ የመጠየቅ ህጋዊ ግዴታም አለባቸው። ስለዚህ በሂደት ደግሞ ያኛው ይቀጥላል ብለን እናስባለን። ከቅርብ ወራት ወዲህ በኦሮሚያ ክልል ከተፈጠረው ቀውስ ጋር ተያይዞ መንግሥት የችግሩን ምንጭም ሆነ ተጠያቂነትን በተመለከተ በተለያዩ ባለሥልጣናት አማካኝነት የሚሰጠው ማብራሪያ ብዙዎችን እያነጋገረ ይገኛል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የችግሩን ምንጭ የመልካም አስተዳደር እጦት ወይንም ጉድለት ነው ለዚህ ተጠያቂው መንግስት ነው ሲሉ ለፓርላማው ባለፈው ሳምንት ቢናገሩም የመንግስት አካላት ተጠያቂነት ደረጃ ምን እንደሚሆን ቢያንስ ለአብዛኛው ሕዝብ ግልጽ የሆነ አይመስልም። ጠቅላይ ሚኒስትሩ ለፓርላማው ችግሩ በኦሮሚያ ብቻ ሳይሆን በመላ ኢትዮጵያ መሆኑን ጠቅሰው መንግስታቸው መፍትሄ ለማስገኘት በብርቱ መስራት እንዳለበት ማስገንዘባቸው አይዘነጋም። የኢዴፓ መግለጫ ግን ችግሩን የመልካም አስተዳደር እጦት የፈጠረው ነው በሚል ምክንያቱን አቅሎ ከማቅረብ መንግስት እንዲቆጠብ ያሳስባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ